እንደምናመሸሽ፣ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችው ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ መስከረም 14 20 ይቅርታ፣ የዛሬ አርብ ጥቅምት 14 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ኃይሉ ታምራት ፕሮግራሙን ይመራል። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። ኢትዮጵያ 200 የሕክምና ባለሙያዎችን ወደ ምዕራብ አፍሪካ ልትልክ ነው ደራሲ ሾፌር እንጂ ተሳፋሪ ነው ብያ። ለምን ደራሲ ሾፌር መሆን አለብን? ደራሲ ታዋቂ መንገድ ጠራጊ፣ እንደ ዮሐንስ መጥምቅ ወዳናው ሸለቆ ብሎ ተራራው ይዋረድ እያለ አንድ የሚያሳይ እንደው በዘመናዊ ስነ ጽሁፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሁፍ ሰዎች ናቸው የሚባለው። እኚህ አሁን የሰማችኋቸው መጋቤ ሐዲስ እሸቱ አለማየው ይባላሉ። የሰዋሰወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ የመምህር ናቸው። በምሽቱ ዝግጅት አለን እሳቸውን የሚመለከት እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ፣ የተከበራችሁ አድማጮች። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። ቆንጅ ይታየ። ጤና ይስጥልኝ፣ እንደምናመሻችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በቀጣዩ ሳምንት በአፍሪካ ቀንድ ጉብኝት ያካሂዳሉ። ዋና ጸሐፊው በጉብኝታቸው ከዓለም ባንክ ፕሬዚደንት ጂም ዮንግ ኪም፣ ከአፍሪካ ህብረት፣ ከአውሮፓ ህብረት እና ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እንዲሁም ከአፍሪካ ልማት ባንክና ከኢዝላሚክ ከእስላማዊ ልማት ባንክ ባለስልጣናት ጋር እንደሚወያዩ ተነግሯል። የመንግስታቱ ድርጅት ዋና ጸሐፊ ባለፈው ዓመት በሳህልና በታላላቁ ሀይቆች አካባቢ ሀገሮች ተመሳሳይ ጉብኝት ማድረጋቸው ሲታወስ፣ ይሄኛው በአህጉሪቱ ከዓለም ባንክና ከክልላዊ ድርጅቶች ጋር የሚያካሂዱት ሶስተኛ የስራ ጉብኝታቸው ነው የሚሆነው። ልዑካኑ በመጀመሪያ ኢትዮጵያን በመጎብኘት ከጠቅላይ ሚኒስትር ሀይለማርያም ደሳለኝና ከውጭ ጉዳይ ሚኒስትሩ ቴድሮስ አድሃኖም እንዲሁም ከኢጋድ የውጭ ጉዳይ ባለስልጣናት ከአፍሪካ ህብረት ኮሚሽነርና ከኮሚሽኑ ባለስልጣናትም ጋር ይነጋገራሉ። በቅርቡ ጊኒ ውስጥ የኢቦላ ህመምተኞችን ሲያክም ሰንብቶ ወደ ኒውዮርክ የተመለሰው ሐኪም ራሱ ለቫይረሱ መጋለጡ ኒውዮርክ በሚገኝ ሆስፒታል እንደታወቀለት ተነገረ። ትናንት ሐሙስ ማታ በተደረገ ጋዜጣዊ ጉባኤ የኒውዮርክ ከተማ ከንቲባ ቢል ደብላሲዮ የዶክተሩን በኢቦላ ቫይረስ መያዝ አረጋግጠው ህዝቡ የሚሸበርበት ምክንያት ግን የለም፣ ዶክተሩ ከሰው ተነጥሎ እንዲቆይ ተደርጓል ብለዋል። በከተማዋ በሚገኘው ቤልቪ ሆስፒታል ዶክተር ክሬግ ስፔንሰር የተካሄደው የመጀመሪያ ምርመራ ለኢቦላ ቫይረስ መጋለጡን እንዳስታወቀ ባለስልጣናቱ ተናግረዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ደግሞ ይህንኑ ውጤት ለማረጋገጥ ድጋሚ ምርመራ እንደሚያደርግለት ተነግሯል። ዶክተሩ ጊኒ ውስጥ ለሕክምና ስራ የተሰማራበትን ድንበር አልባ ሐኪሞች ቡድን ትኩሳት አለኝ፣ ያቅለሸልሸኛል ብሎ እንዳስታወቀ ትናንት ሐሙስ ተነግሯል። ባለስልጣናቱ ከዶክተሩ ጋር የተገናኙ ሰዎችን እያፈላለጉ ናቸው። ዶክተር ስፔንሰር ዩናይትድ ስቴትስ ውስጥ ቫይረሱ በምርመራ የተገኘለት አራተኛው ሰው ሲሆን በኒውዮርክ ደግሞ የመጀመሪያ ነው የሚሆነው። ምዕራብ አፍሪካ ውስጥ ደግሞ ማሊ የመጀመሪያ የኢቦላ ህመምተኛ መገኘቱን ትናንት አስታውቃለች። የጤና ጥበቃ ሚኒስትሩ ኦስማኔ ኮኔ በቴሌቪዥን ባደረጉት ንግግር የሁለት ዓመት ህፃን የሆነች ልጅ ከአጎራባች ጊኒ ማሊ ወደሚገኝ ሆስፒታል መታለች ብለዋል። ካናዳ ውስጥ የብሔራዊ አርበኞች መታሰቢያ ሀውልት ጥበቃ ላይ የነበረውን ወታደር የገደለውና በኋላ በምክር ቤቱ ህንጻ በጥይት የተገደለው አጥቂ ጥቃቱን ያደረሰው አንድ ቡድን ወክሎ ሳይሆን በግሉ ተነሳስቶ ነው ሲሉ የሀገሪቱ ባለስልጣናት ገለጹ። ማይክል ዜሃፍ ቢቦ በቅርቡ ፓስፖርት ለማውጣት ማመልከቻ አስገብቶ እንደነበርና ወደ ሶሪያ ለመጓዝ ሀሳብ እንደነበረው ባለስልጣናቱ ገልጸዋል። በመጨረሻም የሶሪያ ኩርዶችና የሶሪያ ነጻ ጦር የሚባለው ተቃዋሚ ሀይል ተዋጊዎች ኮባኒ ከተማን ከአይሲል ለመከላከል የሚደረገውን ውጊያ እንደሚደባለቁ የቱርኩ ፕሬዝደንት ራችብ ጣይብ ኤርዶዋን አስታውቀዋል። ፕሬዚደንቱ ዛሬ ለጋዜጠኞች በሰጡት መግለጫ በምዕራባውያኑ የሚደገፉትን ለዘብተኛ አማጺ ቡድኖች የሚቀላቀሉ አንድ ሺ ሶስት መቶ ወታደሮችን ለመመልመል ዝግጅታቸውን እያጠናቀቁ መሆናቸውን አስታውቀዋል። ዜናው በዚሁ አበቃ። አመሰግናለሁ ቆንጂት። ለዜናው ከምሽቱ ሶስት ሰዓት ደግሞ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። በነገራችን ላይ በእጅ ስልኮቻችሁ ወይም በሌሎች ሞባይል መሳሪያዎቻችሁ የአሜሪካ ድምፅ ራዲዮ ጣቢያን ስርጭቶች መከታተል ትችላላችሁ። በ በአይፎን ለምትጠቀሙ ከአይቲዩንስ እንደዚሁም በሌሎች መሳሪያዎች ለምትጠቀሙ ደግሞ ከጉግል ማግኘት እንደምትችሉ እንገልጻለን። አፕሊኬሽኖቻችንን ዘርዘር ያሉ መግለጫዎችን ቆይተን እናሰማቸዋለን። አሁን ወደ መጀመሪያው የምሽቱ ዝግጅት እናልፋለን። ኢትዮጵያ በኢቦላ ወረርሽኝ ወደሚሰቃዩት ሶስት የምዕራብ አፍሪካ ሀገሮች ፈቃደኛ የጤና ባለሙያ ልዑካንን ልትልክ መሆኑን ተገለጸ። የልዑካን ቡድኑን ለመቀላቀል ብዙ ባለሙያዎች ማመልከቻዎችን እያስገቡ መሆናቸውም ታውቋል። የኢትዮጵያ መንግሥት ችግሩ ለደረሰባቸው ሀገሮች አስር ሚሊዮን ብር እርዳታ እንደሚሰጥም አስታውቋል። መለስካቸው አማረ ዝርዝር አለው። ዛሬ ከቀትር በፊት በጤና ጥበቃ ሚኒስቴር ዋና መስሪያ ቤት የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ለጋዜጠኞች እንዳሉት የልኡካን ቡድኑን በሁለት ዙር ለመላክ ተወስኗል የምዕራብ አፍሪካ ሀገሮች በተለይም በላይቤሪያ ሴራሊዮንና ጊኒ ላይ ከፍ ያለ ጥፋት እያስከተለ ያለውን የኢቦላ ወረርሽኝን ለመመከትና ለመግታት የአፍሪካ ህብረት ባለፈው ሳምንት ባቀረበው ጥሪ መሰረት ለአፍሪካውያን ወንድሞችና እህቶች መንግስት ያለውን አጋርነት ለመግለጽ ይህን ውሳኔ እንደተደረሰ ደረሰ። ዶክተር ከሰተ ብርሃን ኢትዮጵያ ከ ሁለት መቶ በላይ የጤና ባለሙያ ልዑካንን ትልካለች ብለዋል። ኢትዮጵያ ኢትዮጵያ 210 የጤና ባለሙያዎችን በሁለት ዙር ትልካለች። እነዚህም ሐኪሞችን፣ ነርሶችን፣ የወረርሽኞችና የተላላፊ በሽታዎች መከላከያና መቆጣጠሪያ ባለሙያዎችን፣ የቅኝት ሥራ መኮንኖችን እንዲሁም ሌሎችም የጤና ባለሙያዎችን የሚያካትቱ ቡድኖች ናቸው። በምዕራብ አፍሪካ የምንሰጠው ድጋፍ በሦስት ዋና ዋና ተግባራት ላይ የሚያተኩር ይሆናል። የመጀመሪያው ህሙማንን በማከም ላይ የሚያተኩር ነው። በበሽታው በመጠቃት ላይ በሚገኙት የምዕራብ አፍሪካ ሀገሮች አሁን ያለው ሁኔታ ታይቶ የማይታወቅ እንደሆነ በጽሁፍ የተሰራጨው የሚኒስቴሩ መስሪያ ቤት መግለጫ ያመለክታል። ውቅያኖሶቹን እያቋረጠ መስፋፋት የጀመረው ኢቦላ በመላው ዓለም የጋረጠው አደጋም ከፍተኛ መሆኑ አይጠረጠርምና አስፈላጊዎቹ እርምጃዎች ሁሉም መወሰድ እንደሚገባቸውም ያሳስባል። ሚኒስትሩ የዓለም ጤና ድርጅትን ጠቅሰው እንዳሉትም የኢቦላ ወረርሽኝ ከወዲሁ ካልተገታ በታህሳስ ወር መጀመሪያ ላይ በምዕራብ አፍሪካ በየሳምንቱ ተጨማሪ አስር ሺህ ሰዎች የበሽታው ሰለባ ይሆናሉ። የኢትዮጵያ መንግሥት የጤና ባለሙያ ልኡካንን ወደ እነዚህ ሀገሮች ለመስረድ ከወሰነ በኋላ ላወጣው ማስታወቂያ የኢትዮጵያውያን ባለሙያዎች ምላሽ ከፍተኛ እንደሆነም ገልጸዋል። የጤና ባለሙያዎቹ ከመንግስት ከግል፣ ከመከላከያና ፖሊስ የሕክምና ተቋማት የሚወጡ ይሆናሉ። ፈቃደኛ ሆነው አገልግሎት ለመስጠት ለሚፈልጉ ሁሉ ማስታወቂያ አውጥተናል። ብዙ ባለሙያዎች ማመልከቻ እያስገቡ ናቸው። እነዚህ ባለሙያዎች አዲስ አበባ ውስጥ የሚገኙ ባለሙያዎችን ጨምሮ ከሁሉም የሀገሪቱ ክፍሎች የሚውጣጡ ይሆናሉ። ኢትዮጵያ የምትልካቸው የጤና ባለሙያዎች በሶስት ዋና ዋና ተግባራት ላይ እንደሚያተኩሩ ያስረዱት ሚኒስትር፣ ከእነዚህም መካከል ኢትዮጵያ ካላት ተመክሮና በሀገር ውስጥም ካስገኘው ጥቅም አኳያ የማህበረሰብ እንክብካቤን በሚገባ የሚያደራጁ የጤና ባለሙያዎች ቁልፍ ድርሻ እንደሚኖራቸው አብራርተዋል። የጤና ባለሙያዎቻችን ከሚሰማሩባቸው ተግባራት ዋነኛውና ኢትዮጵያ በተሻለ ሁኔታ ልታበረክት የምትችለው የማህበረሰብ እንክብካቤን በሚገባ ማደራጀት ነው። የዓለም የጤና ድርጅት ግምት እውነት የሚሆን ከሆነ ማለትም በየሳምንቱ አስር ሺህ አዳዲስ ህሙማን የሚጨመሩ ከሆነ ሆስፒታሎች በቂ ይሆናሉ ብለን አናስብም። ስለሆነም ጠንካራ የማህበረሰባዊ እንክብካቤ ሥርዓት መዘርጋት አለበት። በማህበረሰቦች የበለጠ ተሳትፎ በእነዚያ ሀገሮች ውስጥ ወረርሽኙ ይበልጥ እንዳይስፋፋ ንክኪን ለመከተል ለመከታተልና ለማወቅ እንዲሁም ሕክምናውን በአግባቡ ለማከናወን ይቻላል። በጋዜጣዊ መግለጫው ላይ ተገኝተው የነበሩት የአፍሪካ ህብረት ማህበራዊ ጉዳዮች ኃላፊ ዶክተር ካሎክ ሲዲክም የጤና ሰራዊት በማደራጀት በኩል ኢትዮጵያ ያላትን ልዩና ጠንካራ ተሞክሮ ጠቁመው የልኡካን ቡድኑ በዚህ ረገድ ትልቅ ስራ እንደሚያከናውን ያላቸውን እምነት ገልጸዋል። ለኢትዮጵያ ህዝብና መንግስትም ምስጋናቸውን አቅርበዋል። ዶክተር ከሰተ ብርሃን አድማሱ ጨምረው እንዳስታወቁት በምዕራብ አፍሪካ ሀገሮች የኢቦላ ወረርሽኝን ለመመከትና ለመግታት ኢትዮጵያ ግማሽ ሚሊዮን ዶላር ወይም አስር ሚሊዮን ብር ትለግሳለች። የጤና ልኡካኑ ወደ ምዕራብ አፍሪካ አገሮች መቼ መሄድ እንደሚጀምሩና ከሦስቱ አገሮች ወደ የትኛው አገር እንደሚሄዱ አለበለዚያም በአንድ ጊዜ ወደ ሁሉም ተጎጂ አገሮች ይሄዱ እንደሆነ ተለይቶ አልተነገረም። ዛሬ የተለያዩ መገናኛ ብዙኃን እንደዘገቡት ሌላኛዋ የምዕራብ አፍሪካ ሀገር ማሊ ውስጥ አንድ የኢቦላ ቫይረስ ያለበት ሰው ተገኝቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የተከበራችሁ አድማጮች፣ ዝግጅታችን ይቀጥላል። ከኢትዮጵያ ምርጫ ቦርድ የደረሰን ዘገባ አለ። የኢትዮጵያ ምርጫ ቦርድንና የምርጫ 2007ን የሚመለከት እንደዚሁም ሌሎችም ዝግጅቶች ያሉን። አሁን አንዳንድ አጫጭር መረጃዎችን ላቃምሳችሁ። ዛሬ የኢትዮጵያ አንድ የአሜሪካ ዶላር 20 ብር ከ05 ሳንቲም ተመንዝሯል። ይሄ ማለት አንድ የኢትዮጵያ ብር 0.05 የአሜሪካን ሳንቲም ማለት ነው። ክቡራትና ክቡራን አድማጮች ሌሎችም መረጃዎችን በየሰዓቱ እንደዚሁ በየጊዜው አሰማቸዋለሁኝ። አሁን ወደ ቅኔ እስቲ ጎራ እንበል። ደግሞ አርባ ደልመቼም መቼም ቅኔ በስነ ግጥም ዘይነቱ ይታወቃል። እንግዳለን መጋቤ ሐዲስ እሸቱ አለማየሁ ይባላሉ። የሰዋሰበ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው። በ ባህልና ማህበረሰብ ዝግጅት ነው የሚቀርቡት። በልዩ ዝግጅቶች ምክንያት ሲተላለፍ ቆይቷል። ይሄ ፕሮግራም መጋቤ ሐዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና አቀባበል ስርዓት ጨምረው የሚያስረዱበት ወግ የመጨረሻ ክፍል ነው። ቀጥሎ የሚቀርበው አሉላ ከበደ ነው። በነገራችን ላይ መጋቤ ሐዲስ እሸቱ መጋቤ ሐዲስ እሸቱ አለማየሁን ያናገራቸው። ክቡራትና ክቡራን አድማጮች፣ ጥቂት የቴክኒክ ችግር በስቱዲዮችን አጋጥሞናል። ያ እስከሚስተካከል ድረስ እስቲ አንዳንድ አጠር አጠር ያሉ መረጃዎችን እኔ ላካፍላችሁ። ነገ፣ ቅዳሜ ጥቅምት 15 207 ዓ ም አዲስ አበባ፣ አዳማና ሰመራ ሙሉ በሙሉ ፀሐያማ ሆነው ይውላሉ። ብዙዎቹ የኢትዮጵያ ክፍሎች ከፊል ዝናባማ፣ አንዳንዶቹም ከፊል ደመናማና ብራ እንደሚሆኑ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንቢዋል። አርባ ምንጭ፣ አሶሳ፣ ጎዴና ጅንካ ዝናባማ ይሆናሉ። አዲስ አበባ ከፍተኛ ሙቀቷ 23 ጣይ ጥሎባት ብትውልም በነገራችን ላይ ዝቅተኛው ሙቀቷ 9 ዲግሪ ሴልሽስ ይሆናል ተብሏል። ይሄ ከባሌ ሮቤውና ከመቀሌው ዝቅተኛ 8 ዲግሪ ሴልሽስ ቀጥሎ በኢትዮጵያ ከጅግጅጋ ጋር ዝቅተኛው የሙቀት መጠን መሆኑ ነው። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 39 ዲግሪ ሴልሽስ ነው። ተጨማሪና ዝርዝር መረጃ በነገራችን ላይ የኢትዮጵያ ሜትዎሮሎጂ ኤጀንሲ ዌብሳይት ኤችቲቲፒ ኢትዮሜት ጂኦቪ ኢቲ ላይ ማግኘት ይቻላል። በጣም ድንቅ የሆነ ዌብሳይት ነው የኢትዮጵያ ሜቴሮሎጂ ኤጀንሲ ያለው። ስፖርት ቀመስ ስፖርት ቀመስ ታሪክ አለን። ይሄ ከጊዜ ጋር ወይም ወደ ኋላ ታሪክን መለስ ብለን የምንመለከተ ነው። የዓለም የመጀመሪያው የእግር ኳስ ክለብ ሼፊልድ ኤፍሲ ዮርክሻየር እንግሊዝ ውስጥ የተቋቋመው ልክ በዛሬው ዕለት የዛሬ 157 ዓመት ነው። በ1850 ዓ ም በኢትዮጵያ ማለት ነው። በነገራችን ላይ ድንቁ የኢትዮጵያና የአፍሪካ ልጅ አበበ ቢቂላ በ41 ዓመት ዕድሜው ያረፈው ልክ የዛሬ 34 ዓመት ጥቅምት 15 1966 ዓ ም ነበረ። አሁን ቀደም ሲል ወዳ አስተዋወቅኳችሁ የባህል ዝግጅት ነው የምናልፈው፣ መጋቤ ሐዲስ እሸቱ ጸሐፊ ሾፌር ነው ባሉበት ዝግጅት እንተላለፋለን። መጋቤ ሐዲስ እሸቱ አለማየሁ የቅኔ ጉዳይ ሲነሳ አነጋገሩም በራሱ ጥያቄ የሚጋብዝ ይመስላል። ቅኔ ዘረፈ ወይም ቅኔ ዘረፋ ነው የሚባለው። ለመሆኑ ለምንድን ነው ዘረፋ መባሉ? በቅኔው እንዲገለጥ ከሚጠበቀው ይዘት ጋር የሚዛመድ ምስጢራዊነት ይኖረው ይሆን? እስኪ ያስረዱን። ዘረፋ ማለት እንግዲህ ዘራፊው ዘራቸው አስቦ ይዘርፈዋል፣ እያ የተዘረፈው ባለ ንብረቱ ግን አያውቀውም። በድንገት የሰው ንብረት መውሰድ ማለት እኮ ነው አማርኛው ሲተረጉም ማለት። መቼም የገዛ ንብረትን አስበህ ነው ለዚህ እናዋጣ ነው ብለህ ነው ብር ምስተዋጣ ባ፣ ግን አንተን ሲወስድ ስንት ብር እንደሚወስድ ያውቅም። ከአንተ ጊዜ አንተ መቼ እንደተወሰደብን የምታውቀው ነገር የለም። ይሄኛውም ድንገተኛ የሆነ ማለት ነው፣ ሳይጠና ሳይዘጋጅ ሳያስብ በቀደመው ልምዱ ተጠቅሞ አዲስ ምስጢር አዲስ ሀሳብ ሲዘርፍ ማለት ልክ የሰው ገንዘብ ሰው እንደሚዘርፈው ሁሉ ይሄኛው ደግሞ ሀሳብ የሚዘርፍ ምስጢር የሚዘርፍ የሰውን አእምሮ እና የሰው ህሊና የሚዘርፍ ድንገተኛ ቀን የስሰማ እኳ አንተ መቀመጫህ ያስነሳል። አንዳንድ ጊዜ ይሸኩ ነበር ሊቃውንት በጠንት ጊዜ የነበረው ይሰቁ ያብዱ ነበረ እየዘረፉ የወደቁ እነ ለሰረገላ የሚባሉ ሊቃውንት እነ ተጠምቆ የሚባሉ ሊቃውንት በጥንት ጊዜ የነበሩ ታሪካቸው ተጽፎ ስንሰማ ቅኔ እየዘረፉ ቅኔው ሳያልቅባቸው ግን አቅም አንሷቸው የወደቁ እንደነበሩ ታሪካቸው ይናገራል። ዛሬም በእኛም ዘመን ትንሽ ትንሽ የደረስንባቸው ሊቃውንት ነበሩ። የዛ ደረጃ ላይ እየደረሱ እና መዝረፍ ማለት ሳይታሰብ ሳይዘጋጅ አሁን በአማርኛው ስነ ጽሁፍ ታውቃለህ፣ ስንት ወረቀት ባክኖ ነው፣ ስንት እስክሪብቶ ባክኖ ነው፣ ስንት ሌሊት ቁጭ ብሎ አድሮ ነው። ጨምቆ ጨምቆ ጭማቄ ነው የሚያጠጣን። በቅኔ ግን ወረቀትና ያስኪሩቶ ሳይገናኝ ወዲያው ነው ብድግ ብሎ መዝረፍ ነው። በቅጽበት ውስጥ እዚያው የሚደረስ ነገር መሆኑ ነው። በጣም የተለየ ጥልቀቱንም ይዘው የሚመጣው መጋቢ ሐዲስ፣ እርስዎ መምህርም ኖትና እንደ መምህርነቱም በኋለኛው ሀሳቡ ላይ የቀደሙትን ባለቅኔዎች ይገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወዲህ በስራዎቻቸው የተዋወቅ ናቸውን፣ ጥሩጥሩ ወጣት ገጣሚያንም ጠቅሰዋል። በስራ ባለቅኔ ማን ነው? ለእርስዎ አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? ምን ሲሆን ነው? ምን ሲሰራ ነው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ። ደራሴ ሾፌር እንጂ ተሳፋሪ ነው ብያለሁ። ለምን ደራሴ ሾፌር መሆን አለብህ? ደራሴ ሳናዎች መንገድ ተራጊ እንደ ዮሐንስ መጥምቅ ወዳናው ሸለቆ ተራራው ይዳድ እያለ አዲስ የሚያሳይ እንደው በዚህ በዘመናዊ ስነ ጽሑፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሑፍ ሰዎች ናቸው የሚባለው ታውቃለህ። አንተ ለምሳሌ ሳይንሳዊ ልቦለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኙ። መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ስለዚህ ህብረተሰብን አቅጣጫ የሚያሳዩ አዲስ ምስጢር አዲስ ሀሳብ፣ አሁን ቅድም የጠቀስኩት ልልጆች በዚህ ዘመን ለየት ያለ ሀሳብ ይዘው መጥተዋል። ቀላል ነገር አይደለም። እስከ ዛሬ የሄድንበት መንገድ፣ እስከ ዛሬ የተጓዝንበት የስነ ጽሁፍ መንገድ ወጣ ባለ አጭር በሆነ መንገድ የድሮ ግጥም ታውቃለህ፣ አምስት ስድስት ገጽ ነበር የሚበል ዛሬ በሁለትና በሶስት በአራት መስመር በአምስት መስመር ሰፊ እንደውም ስነ ጽሁፍ እምቅ ነው የሚባለው አደለ። ቅኔ አሁን አባቶች በቅኔ ቤት ሲያስተምሩን ቅኔ ተረኪ አደለም። ቅኔ የቅኔ አላማው መተረክ አደለም፣ አቅጣጫ ማሳየት ነው፣ መንገድ ማሳየት ነው እንጂ ታሪኩን ሙሉ በሙሉ ማስቀመጥ አደለም እና እኔ ባለቅኔ የምለው አዲስ ሀሳብ ያመነጨ፣ የህብረተሰብን አስተሳሰብ የለወጠ፣ የህብረተሰብን አካሄድ የቀየረ፣ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት። አሁን የጸጋዬ ቤት የሚባል እኮ ነበር፣ በግጥም ራሱ አይደል? ልክ ነው። ጸጋዬ ገብረ መድህን። አሁን አሁን ደግሞ ትልቁ አደጋ በወጣቶቹ ዘንድ ደግሞ የመጣው ምንድን ነው? ያንዱን መንገድ ተከትሎ እንደ ጉንዳን መንጎድ። አንዱ አዲስ ሀሳብ ያመጣ ይችላል ግን ያነ አዲስ ሀሳብ ማሳፋት አንድ ነገር ነው። እንደገና መኮረጥ ደግሞ ሌላ ነገር ነው። ወጣቶች ሁሉ ጋር የሚታየው አደጋ ደግሞ ተመሳሳይ ሀሳብ ሁልጊዜ፣ ደግሞ ጨለምተኝነትን፣ መከራን ብቻ ሳይሆን ደስታ የሚፈነጥቅ ቅኔ ማለት ጭው ባለ በረሃ ሆኖ ገነት የሚታየው በረሃ ውስጥ ጋብን የሚያልም፣ ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው የማምነው። መልካም መጋቤ ሐዲስ ይበልጡን በግዕዝ ቋንቋ የሚዘረፈው ቅኔ በአማርኛም ቅኔ አንዳንድ ነጥቦች እናነሳለን። ይበልጡን በግዕዝ የሚዘረፈው ይህ ቅኔ መሰረቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርት ባህል ያደረገ ነው። ና ለመንደርደሪያ እንዲገባን ያህል የትምህርት አሰጣጡን ሂደት የሚወስደውን ጊዜ ያስረዱን። መልካም እንግዲህ እንደው ጠቅለን ባለ መልክ ለማስረዳት እኔ በኦርቶዶክስ ተቋሮ ቤተ ክርስቲያን ውስጥ የሚሰጡ አራት አይነት ትምህርቶች አሉ አሉላ። እነዚህን አራተን አይነቱ በጣም በጣም በትልልቅ ክፍል ስንከፍላቸው ውስጥ ስንገባ በጣም ዝርዝር ጉዳይ ያለው በትልልቅ በአራት ዋና ዋና ታላላቅ ክፍሎች ልንከፍላቸው እንችላል። አንደኛው ጸዋቶ ዜማ የምንለው ቅዱስ ያሬድ ያዘጋጀው አቋቋሙን ጨምሮ ማለት ነው። ሁለተኛ መጻሕፍተ ትርጓሚያ የምንላቸው ብሎያቱን ሐዲሳቱን ሊቃውንቱን መጻሕፍተ መነኮሳቱን ያካተተ ሶስተኛ፣ አሁን እንደ ጉዳያችን የሆነው ቅኔ። አራተኛ፣ ስለ ዘመን አቆጣጠር፣ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ ጠባይ፣ ስለ ዘመን ጠባይ፣ የዘመንን ባህርይ የምንገመግምበት የምንማርበትና የምናጠናበት ባሕረ ሐሳብ ወይም አቡሻር የምንለው ትምህርት አለ። እነዚህ አራቱ በየግ በየራሳቸው በጣም ረጅም ጊዜ ለምሳሌ ብሉያቱን መጻሕፍቱን እንኳን ብንወስድ እያንዳንዱ እንኳን እንደው ሰባት ሰባት ዓመት እንኳን ይፍች የሚባል አራት ጊዜ ሰብ ወደ ሀያ ስምንት ዓመት ይፈጃል። ትምህርቱ እንደው በአጭር ቋንቋ እንኳን ጨርሰው የሚባል ማለት ነው። ዜማው ድጓው ራሱን የቻለ ነው። አቋቋሙ ራሱን የቻለ ነው። ዝማሬው ራሱን የቻለ ነው። ቅዳሴው ራሱን የቻለ ነው። ቅድም እንዳልኩ የዘመን አቆጣጠሩ ራሱን ችሎ ወንበር ነበረው። ከዚያ ውስጥ እንግዲህ ቅኔ ከእነዚህ ሁሉ ለየት የሚያደርገው ምንድን ነው? አንደኛ እነዚህ ሁሉ ትምህርቶች የተዘጋጁበት ጊዜ ቋንቋ ነው የግዙ ቋንቋ የምናጠናበት መንገድ ነው። አሁን በዚህ ዘመናዊው ግጥምና ከዘመናዊ ስነ ጽሁፍ ቅኔ የሚለየው ምንድን ነው? ቋንቋውንና ቅኔውን አብረን የምናጠናው ለምሳሌ አንድ ተማሪ ቅኔ ቤት ሲገባ እሑድ ማታ ወይም ሰኞ ማታ ቢገባ ተማሪው ትምህርት ቤት ያው ዘረፋው ማታ ነው በብዛት የሚደረገው ማታ ይገባል። እንደገባ ግስ ይገሰሳል ማለት ቀደሳ፣ መሰገነ፣ አርገ ወጣ ወጣ ወጣ ቦአ ገባ በላ በላ ሰት የጠጣ ተብሎ ግሱን ራሱን ያጠናል። ከዛ መምሩ መስፈሪያ ይሰጠዋል መለኪያ ይሰጠዋል። ጉባኤ ቃላ ከሆነ ሁለት ቤት ነው፣ እዛ አምላኪ ከሆነ ሶስት ቤት ነው፣ የሚወዝ ከሆነ ሶስት ቤት ነው። በእነዚህ ሰፍሮ ለክቶ ቆጥሮ ተማሪው ጧት ይዞ ይመጣል። መምሩ ያንን ንባቡን፣ አገባቡን፣ ምስጢሩን፣ ሰምና ወርቁን፣ ፍርቁን፣ ተሳሳቢውን፣ ውስጠ ዘውን፣ ግልጸ ዘውን እንዴት አድርጎ ቅጽል እንደቀጸለ እንዴት አድርጎ ተሳሳቢ እንዳስቀመጠ ያረመለትእና እንዲሁ የነገረ እየታረመለት እየነገረ እየታረመለት ከጉባኤ ቃና ወደ ዛምላኬ ከዛምላኬ ወደ ሚበዙ ከሚበዙ ወደ ዋዜማ ከዋዜማ ወደ ስላሴ ከስላሴ ወደ ዘይዜ ከዘይዜ ወደ መወድስ ከመወድስ ወደ ክብሪቲ ወደ ጣና ሞገር እየተሸጋገረ እጣነ ሞገር ሲነግር ተማሪው አጠናቀቀ ማለት ነው። መምህሩ በቅትሃል ነቅትሃል፣ ለመቀኘት ደርሰሃል ዛሬ በቤተክርስቲያን ክብሪቲ ታደርጋለ ብሎ ታዘዛል። አንድ ተማሪ በቤተክርስቲያን ክብሪቲ የሚባለውን ቅኔ ከተቀኘ በኋላ ቅኔ ተቀይቷል ማለት ነው። እንግዲህ ትምህር ለበለጠ መምርበት የሚፈልግ ከሆነ ለበለጠ አገባቡን ጠንቅቆ ማወቅ የሚፈልግ ከሆነ መምህር ቀይሮ ደሞ ወደ ሌላ መምህር ይሄዳል። ከቦታ ቦታ፣ ከመምህር መምህር እያመረጠ ከአገባብ አገባብ፣ እንግዲህ መንገዱ ብዙ ነው። ሰምናዋቁ ጎዳናው በጣም በብዙ መቶ የሚቆጠሩ የቅኔ አይነቶች ናከሉት። ያን እያፈራረቀ አይምሮ እያዳበረው እውቀቱን እያዳበረ የአገባ አገባቡን ጠንቅቆ እያወቀ ይሄዳል ማለት ነው። እንግዲህ ይሄ ከዘመናዊ ግጥም ዘመናዊ ግጥምና ቅኔ በጣም ልዩነቱ ምንድን ነው? በዘመናዊ ግጥም ቋንቋው ለመምህሩ ነው። መምህሩ የቋንቋው ጌታ ነው። ያገው የህጉ ባለቤት ነው። እንደፈለገ እንዲያውም ለምሳሌ የግጥምን ሰው የቋንቋ ህግ አይገዛውም ነው የሚለው በዘመናዊ ጽሁፍ ታውቀዋለህ አንተ። በእኛ ደግሞ የቅኔው ህግ መምህሩ ነው የሚገዛው። መምህሩ በዛ ልክ ሲሮጥ ነው። ብዙ ጊዜ በምሳሌ በየመድረኩ እናገራለሁ። አንድ ሯጭ በትክክል ሯጭ የሚባለው በተሰመረለት ልክ ሩጦ ሲያሸንፍ እንጂ እሱ በፈለገው መንገድ ከሆነማ ስንትረኛ ስሮጥ ይሁል የለም ወይ በየቦታ አምስት ሺ ሊሆን ይችላል። አስር ሺ ሊሆን ይችላል። መቶ ሚትር ሊሆን ይችላል። የተሰመረ አለ። በእኛ ጉባኤ ቃና ሁለት ቤት ነው መምሩ ምስጢር ስለበዛበት፣ ዋቤ ስለ ብዙ ሀሳብ ስለበዛበት ጉባኤ ቃና ወደ ሶስት ቤት ወደ አራት ቤት ማሳደግ አይችልም። የተሰፈረ በፊደል ሳይቀር በሐረግ ብቻ አይደለም በፊደል ለምሳሌ ሰያት ከሶስት እስከ ስምንት ተብሎ ፊደሎቹ ስድስትን አይነካም ተብሎ ተሰፍሮ ተቆጥሮ ተሰቶታል። ለመምሩ ማለት አንድ ቅኔ ሲዘርፍ በዛች ጠባብ መንገድ አልፎ ነው ቅኔ የሚዘርፈው እንጂ እሱ በፈለገ መንገድ እሱ አዘጋጅ አዘጋጅቱም ሊመጣ ይችላል ሰውየ እንደፈለገ፣ ንባብ ከሌለ በዛች በተሰመረች መስመር ነው እና ሚሄደው። ይህን ካወቀ በኋላ እንግዲህ እንዳልኩ ለሌሎቹ ትምህርቶች መክፈቻ መንገድ ጠራጊ ቁልፍ ማለት ነው። ቅኔ የተማረ ሰው የማግኘት ሊገባ ትርጉሙ አይቸግረውም። መጽሐፍት ቤት ቤት ሊትገባ ትርጓሚ አይቸግረውም። ባይረ ሀሳብ ላጥናቢል በዛ ውስጥ ያሉ የግዝ ቋንቋ ስለሆነ አይቸግረውም። በእውነት ቅኔ እንደው ራስን መመልከቻ መስታወት፣ ሌላውን መቃኛ መነጽር ነው ብዬ አምናለሁኝ እኔ ና በጣም ትልቅ ሙያ እኔ። በተለይ ስነ ጽሑፍ ሰዎች፣ የኪነ ጥበብ ሰዎች በዚህ በሙያው ጥናት እናደርጋለን የሚሉ ሰዎች እንደ የበለጠ የሚያጠኑ መረጃ በመስጠት የአቅማችን እንተባበራቸዋለን። የሀገር ሀብት ነው። የሕዝብ ሀብት ነው። እኔ የኢትዮጵያ ሀብት ነው ብቻ ብዬ መዝጋት አልችልም። እኔ የአፍሪካውያን ሀብት ነው። ከዛ ደግሞ እንደ ሰውነታችን ማ ዓለም አቀፍ ሀብት ማድረግ የሚቻል ጥበብ ነው። አንዱ ጋር ያለ እውቀት ለሌላውን ብርሃን እንደሚሆነው ሁሉ ይሄም ከራሳችንም አልፈው ለዓለም እያሉን ነው። አሁን የሚያነጋግር የሚወያይ ሀሳብ ነው የተዉት። መጋቢ አዲስ እሸቱ አለማየሁን እንግዳይን የአድማጮችን ቀልብ በሚሻ ና አድማጮቻችንም በያሉበት የሚያሳትፍ ሌላ ውይይት መልሰን በቅርቡ እናገኛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልን። ክቡራትና ክቡራን አድማጮች ቀደም ሲል በገለጽኩላቸው የቴክኒክ ችግር ምክንያትና በሰዓቱ መጣበብ ምርጫንና የምርጫ ቦርድን የሚመለከተውን ዘገባ አሁን ማቅረብ አልቻልንም በምትቀረን ጊዜ እንደዚሁ አንዳንድ መረጃዎችን ለማካፈል ያህል ለማስታወስ አንድ የአሜሪካ ዶላር 20 ብር ከ05 ሳንቲም ነው ዛሬ የተመነዘረው ኢትዮጵያ ነገ ከፍተኛ ሙቀቷ 23 ዝቅተኛው 8 ዲግሪ ሴልሽስ ይሆናል ፀሐያማ ትሆናለች ዓለምን እንዲህ ሲያምስ የኖረውና ዛሬም የሰው ልጅ ብርቱ ጠላት የሆነውን ቲዩበርክሎሲስን የሚያመጣው ተውሳክ ምን እንደሆነ የተገኘው በዛሬዋ ዕለት የዛሬ 132 ዓመት ነበረ። ጀርሙን ያገኙት ጀርመናዊው ማይክሮባዮሎጂስት ሮበርት ኮች ናቸው። እስከ ዝግጅታችን ፍጻሜ እስቲ የመዝናኛ ዝግጅት አለን። ከእሱ ጋር ልተዋችሁ 1 2 3 እንደ ኤልቪስ ፕሪስሊ አይነት እኮ የተፈጠሩት ጥቂት ናቸው፣ ይሉታል የነደዱ አድናቂዎቹ። ስንት ናቸው? ማንቆጠራቸው And you ኤልቪስ አሮን ፕሪስሊ በአውሮፓ አቆጣጠር ጥር 8985 ዓ ም በኢትዮጵያ አቆጣጠር ደግሞ ታሕሳስ 3928 ዓመተ ምህረት ቱፔሎ ሚሲሲፒ ውስጥ በሚገኝ አንድ ባለ ሁለት ክፍል ቤት ውስጥ ከቬርነን ፕሪስሊ እና ከግላዲስ ፕሪስሊ ተወለደ። እናም ይህ ዛሬ የምናውቀው ስመ ገናና ዘፋኝ፣ ጊታሪስት፣ የሙዚቃና የዘፈን ደራሲ ሆኖ የምናውቀው Elvis Priestly Lihonadaga. Yellam Nugus Lihon rock Nugus I had my love as perfect as could be She lived, she loved, she laughed, she cried, and it was all ይሄ አይ ወዝ ደ ዋን እኔ እኮ ነኝ የሚለው ዘፈኑ ኤልቪስ ራሱ እጅግ ምርጥ ብሎ ከሚጠራቸው በ1956 ዓመተ ምህረት በአውሮፓ አቆጣጠር ማለት ነው ከወጡ ቀረጻዎቹ አንዱ ነው። ኤልቪስ ፕሪስሊ አቃቂረኞቹ እንደሚሉት በአሜሪካው የጥበብ መድረክ ላይ ብድግ ብሎ የፈነዳው በ1950ዎቹ ውስጥ ነው። በኢትዮጵያ በ1940ዎቹ አጋማሽ አንስቶ ባለው ጊዜ ማለት ነው። See you go Yeah so long Oh how I hate to see you go የብሉዝ ድምፀቱ ሪኮንሲደር ቤቢ እባክሽ ታሪኪኝ ታያታስጨንቅኝ ለማለት ነው። ደግሞም ጸሎት ቀመሱ ዝማሬ ፒስ ኢን ደ ቫሊ ሰላም በሸለቆ ውስጥ፣ ስለ አሜሪካዊው ኅብረተሰብ የተዜመው ኢን ደ ጌቶ፣ ደግሞም ድንቅ ተብሎ የተዘጋጀው የሀገረ ሰብ ጣዕመ ዜማ ኬንታኪ ሬይን ኤልቪስ ፕሬስሊን እጅ በእጅ ያህል እየተቀባበሉ ወደ ንግሥናው ማማ ካወጡትና እዚያው